The Voice of America. ትናንትና በአዲስ አበባ በመስቀል አደባባይ መንግስት ጠርቶት በነበረው ትዕይንተ ሕዝብ ላይ ሁከትና ብጥብጥ የቀሰቀሱት ግንቦት ሰባትና ሰማያዊ ፓርቲ ናቸው ሲሉ የመንግስት ባለስልጣናት ከሰሱ። የኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር አቶ ሬድዋን ሁሴን እና በትናንትናው ምሽት በመንግስት መገናኛ ብዙኃን፣ ዛሬ ደግሞ የአዲስ አበባ የፌዴራል ፖሊስ ኮማንድ ፖስት መግለጫ ግንቦት ሰባትና ሰማያዊ ፓርቲ ከብጥብጡ በስተጀርባ ናቸው ብሏል። ያልተፈቀደ ሰልፍ ለማድረግ በመዘጋጀትም መንግስት ሰማያዊ ፓርቲን ከሷል። የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ፓርቲያቸው ግጭቱን እንዳልቀሰቀሰ ከግንቦት ሰባት ጋርም ምንም ግንኙነት እንደሌለው ተናግረዋል። ይልቁንም ለመጪው የግንቦት ምርጫ ውድድር የተመዘገቡትን ጭምር መንግስት የፓርቲውን አባላት እንዳሰረባቸው ተናግረዋል። የዘገባውን ዝርዝር ከመለስካቸው አመሃ ሪፖርት እንስማ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ትናንት ከምሽቱ ሁለት ሰዓት ላይ ባሰራጨው የቴሌቪዥን ዜና የመንግሥት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ሬድዋን ሁሴን መንግሥት ያሸባሪውን የአይኤስ አይኤል ቡድን ድርጊት እንዲያወግዝ የጠራው ሰላማዊ ሰልፍ በአመዛኙ ፍሬያማ እንደነበረ ገልጸዋል። ይሁንና ትዕይንተ ሕዝቡ ይካሄድበት በነበረው አደባባይ በአንድ ሁለት ስፍራዎች የተጠና እንቅስቃሴና ጩኸት የሚያሰሙ ጥቂት ቡድኖች እንደነበሩ አስታውሰው ከጸጥታ ኃይሎች ጋር ግጭት መፍጠራቸውንና ድርጊታቸው ግን በቁጥጥር ስር መዋሉን ተናግረዋል። ሰዎቻችሁ ታዘባችሁ እንደነበረ በሁለት የተለያዩ ስፖርቶች የተወሰኑ ቡድኖች በቋሚነት አለባበሳቸውን፣ አጨዋወታቸውን፣ የእጅ እንቅስቃሴያቸውን በሙሉ ካያችሁት ጊዜ ተወስዶ ተጠንቶ ልምምት ተደርጎበት ስለዚህ አንድ አካል ያዘጋጀው እንደነበረ የሚያረጋግጥ ነው። ይሄ ከዚህ ጀርባ ሰማያዊ ፓርቲ እንዳለበት በተግባር ተረጋግጧል። ሰማያዊ ፓርቲና ጥቂት ያስተናሳ የሚጋሩ አካላት ከአክራሪነት ጀምሮ አጀንዳውን ሲጋሩት የነበሩ አካላት አብረው ሲንቀሳቀሱ የነበረበት ነው። አክለውም ከዚህ ህገ ወጥ ነው ካሉት ድርጊት በስተጀርባ ሰማያዊ ፓርቲ አለበት ሲሉ አረጋግጠዋል። በተፈጠረው ግጭት ሰባት የፖሊስ አባላት ጉዳት እንደደረሰባቸውም ተናግረው ነበረ። በዚህ የዜና ስርጭት ላይ የአዲስ አበባ አስተዳደር ከንቲባ ጽፈት ቤት ኃላፊ አቶ አሰግድ ጌታቸው ሰማያዊ ፓርቲ ህገወጥና እውቅና ያላገኘ ሰላማዊ ሰልፍ ለዛሬ እንደጠራና በዚህ ሰላማዊ ሰልፍ የሚሳተፍ ማንም ሰው ህገ እርምጃ እንደሚወሰድበት አስጠንቅቀው ነበረ። ይኸው የኮርፖሬሽኑ ቴሌቪዥን ዛሬ ጠዋት በሁለት ሰዓት የዜና አወጃው የፌዴራል ፖሊስን ኮማንድ ፖስት በመጥቀስ ትናንት መንግሥት ያዘጋጀውን ትዕይንተ ሕዝብ ያወቁትና የበጠበጡት የሰማያዊና የግንቦት ሰባት አባላት ናቸው ብሏል። በዜናው እንደተገለጸው በእውከት ፈጣሪዎቹ በተወረወረ የድንጋይ ናዳ ጥቂት ግለሰቦች እንዲሁም በተወሰኑ የፌዴራልና የአዲስ አበባ ፖሊስ አባላት መጠነኛ ጉዳት ደርሰዋል። የቴሌቪዥኑ ዘገባ የፖሊስን መግለጫ በመጥቀስ ሰማያዊ ፓርቲና ግንቦት ሰባት በድረ ገጾቻቸው እና በመገናኛ አውታሮቻቸው በመጠቀም እውቅና ያልተሰጠው ሕገወጥ የሰላማዊ ስልፍና የሥራ ማቆም አድማ በመጥራት ከሷቸዋል። የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ግን ይህን ያስተባብራሉ። ተቃውሞ የተቀሰቀሰው መንግስት በወሰዳቸው እርምጃዎች እንጂ በአንድ ፓርቲ ድርጊት አይደለም፣ ይላሉ። በዛ ወቅት ተቃውሞን እንዲያሰማ ያስገደደው እኔ እስከሚገባኝ ድረስ በተከታተልኩት መሰረት የነበረው ንግግር ከዚህም በፊት መንግስት የወሰደው ቸልተኝነት፣ ዜጎቹ አሁንም ድረስ ሊቢያ ውስጥ በጣም በከፍተኛ ሁኔታ ችግር ውስጥ ያሉ ዜጎች አሉ። እነዚህን ሁላ በቸልታ እያየ እነዚህ ሀዘንተኞች ባይቆጡ ባያዝኑ ነበር። የሚገርመው ይህንን ቁጣና ሀዘን እንደማስተናገድ በሰዓቱ የተፈጠረውንም የሰዓት መጣበብና በዛው ሰው አልበተንም ያለበትን መንገድ በስርዓት እንደማስተናገድ ይህን እርምጃ ከወሰዱ በኋላ ይህንን አንድ የፖለቲካ ኃይል ነው ያዘጋጀው ማለት ለተቆጣውም ላዘነውም ህዝብ፣ በዛ መልኩ ቁጣውንም ለገለጸው ህዝብ ስድብ ነው የሚሆነው። አቶ ዮናታን ለቪኦኤ እንዳረጋገጡት ከሆነ በዛሬው ዕለት ፓርቲው ምንም አይነት ሰልፍ አልጠራም። አላቀደም። ሰልፍ ብናቅድ ኖሮ ይህን ጊዜ አገር ያውቀው ነበረ። ብዙ ነገርም ይደረግ ነበረ። እኔ ይህንን ጥያቄ እንደሆንም ለማዘጋጃ ቤቱን ቢጠይቁልኝ ደስ ይለኛል። መቼ ያስገባ ነውን ደብዳቤ ነውና ደብዳቤ ሳናስገባ የወጣንበት ሰልፍ የለም እስከ ዛሬ። ዛሬ ምን የተለየ ነገር ተፈጥሮ ከሕግ ውጭ የሆነ ስራ እንሰራለን? ስለዚህ እነዚህ እነዚህ ሁላ ነገሮች የሚያመላክቱት መንግስት በዚህ ውስጥ አንዳች አይነት ነገር ፓርቲው ላይ የህዝቡ ስሜት ላይ ውሃ ለመቸለስ ወይም ደግሞ የፓርቲውንም እንቅስቃሴ እንቅፋት ለመሆን የፈጠረው ነገር ነው እንጂ ሰማይ ጠራው ሰልፍም የለም የጠራው አድማም የለም። ሰማያዊ የሚወስዳቸው አቋሞች በኦፊሻል ፔጁ በፌስቡክ የሚገለጹት ወይም ደግሞ በተወከሉ ሰዎች ከሚገለጹ ውጪ ማንም ሰው ፌስቡክ ላይ የሚጽፈው ነገር የሰማያዊ አቋም ሆኖ ሊወሰድ አይገባም፣ ተገቢም አይደለም። በአቶ ዮናታን ገለጻና በትናንትናው ዕለት ይፋ የተደረገው የፓርቲው መግለጫ መሰረት ስምንት አባሎቻቸው ትናንት ከተፈጠረው ሁከት ጋር በተያያዘ መታሰራቸውና ከእነዚህም መካከል ሶስቱ በመጪው ግንቦት ለሚደረገው ሀገር አቀፍ ምርጫ እጩዎች ናቸው። በዚህ አኳያ የሕገወጥ ተግባር የፈጸመው መንግስት እንጂ ሰማያዊ ፓርቲ አይደለም ይላሉ። ከግንቦት ሰባት ጋርም ፓርቲያቸው ምንም አይነት ግንኙነት እንደሌለው ይናገራሉ። መንግስት በትናንትና እለት በተፈጠረው ሁከት ምክንያት የተያዙ ሰዎችን ቁጥር ይፋ ባያደርግም በመቶዎች የሚቆጠሩ ሰዎች በፖሊስ ቁጥጥር ስር እንደሚገኙ አቶ ዮናታን ተስፋዬ ይገምታሉ። በተያዘ ዜና በሊቢያ አሸባሪው አይኤስአይኤል ከገደላቸው ኢትዮጵያውያን መካከል ከጥቂት ቀናት በፊት ስማቸው ይፋ ከተደረገው በተጨማሪ በቀለ ታጠቁ፣ ብሩክ ካሳ እና ኤልያስ ተጫነ የተባሉ ወጣት ኢትዮጵያውያን የጭካኔው ድርጊት ሰለባዎች መሆናቸውን ከቤተሰቦቻቸው መረዳት ተችሏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ማምሻውን ደግሞ ወደ ግንቦት ሰባት መሪ ዶክተር ብርሃኑ ነጋ ደውለን አነጋግረናቸው ነበር። የኢትዮጵያ መንግስት ምንድን ነው እያለ ያለው ወይም የተለያዩ የመንግስቱ ተቋማት እያሉ ያሉት እንደዚህ አይነቶቹን ትናንት በሰልፉ ላይ የተፈጠሩ ችግሮችን ከሀገር ውስጥ ሰማያዊ ፓርቲ ከውጭ ደግሞ ግንቦት ሰባትን የመሳሰሉ ድርጅቶች ናቸው እያቀናበሩና እየመሩ ያሉት ሁከት የሚፈጥሩት የሚል መግለጫ ነው እያወጡ ያሉት የመንግስት አካላት። እርስዎ እንደ ግንቦት ሰባት መሪነቶ ምንድን ነው ለዚህ ያሉት ምላሽ? ዶክተር ብርሃኑ ነጋ ባለ እኮ የምታውቀው ነው። የወያኔ መንግስት ህዝቡ በምሬት የሚለውን ነገር ራሱ የጠራቸው ራሱ ደጋፊዎቼ ብሎ የጠራቸውን ሰዎች አገር ውስጥ ባለው ሁኔታ በኑሮ ውድነት፣ በበደል፣ በስቃይ፣ በመገረፍ፣ በመረገጥ የሚደርስባቸውን ችግር አጋጣሚ ባገኙ ቁጥር በሚያሳዩበት ጊዜ ሁሉ ጊዜ የተለመደ አገዛዞች እንትን ነው የውጭ ኃይል ሌላ አካል እንደዚህ ብሎት፣ ሌላ አካል እንደዚህ ገፍቶት እናምንም ይሄ ምንም የሚገርም ነገር አይደለም። እኔ እኔ እነሱ ያሉትን በቀጥታ አልሰማሁትም እንደ ማንኛውም ኢትዮጵያዊ የኢትዮጵያ ቴሌቪዥንን አልሰማም፣ ግን አሁን መለስካቸው ያቀረበውን ሪፖርት እንደሰማ አሁንም ምንም የገረመኝ ነገር የለም። እነሱ እኛማ እንደዚህ አክፍተን ነው እኛማ ህዝቡ እንደዚህ በደለነው ነው ነው እኛማ ህዝቡን ኑሮ ማሻሻል ስላቃተን ነው ቢሉ አንዳንድ ማስተካከያ ይወስዱ ነበር እኮ እነዚህ ሰዎች ምንም ነገር ማስተካከል የማይችሉት ከአንድ ችግር ወደ ሌላ እየገቡ የሚሄዱት አገሪቱንም ከአንድ ችግር ወደ ሌላ እየከተቱ የሚሄዱት ያለባቸውን ችግር አገሪቱ ውስጥ ያለውን ችግር በፍጹም ለመረዳት የሚያስችል ካፓሲቲ ያላቸው አይመስለኝም እኮ። ይኔ በቃ እነህ በስልጣን ከስልጣን በሚገኝ ሙስናና ገንዘብ ጭንቅላፋቸው የተደፈነ ሰዎች ናቸው። አይናቸው ላይ ያለውን ፊታቸው ላይ ያለውን ነገር ማየት የማይችሉ ሰዎች ናቸው። ስለዚህ ምንም አይገርመኝም። እና በእርስዎ በኩል ምንድን ነው ጠቅለል ያለ ምላሽ ለዚህ የእናንተ ፓርቲ የእናንተ ድርጅት እጅ በእንደዚህ አይነት የሁከት እንቅስቃሴዎች ውስጥ ኢትዮጵያ ውስጥ አለ ወይስ የለም እኛ የኢትዮጵያ ህዝብ ለነጻነቱ ለእኩልነት ለተሻሻለ ኑሮ ለመብት የሚያደርገውን ትግል ምንም አይነት ትግል እንደግፋለን ምንም አይነት ትግል ህብረተሰቡ በራሱ ተነሳሽነት እየወሰደ ያለውን ትግል ከልባችን ነው የምንደግፈው እንደውም መግፋት አለበት ብለን ነው የምናስበው። ትላንትና በዚህ ወያኔ በጠራው ሰልፍ ላይ የተካሄደውን ነገር በቪዲዮ ካየህ ሰለሞን ወታደሮችና ፖሊሶች ህዝቡን እንዴት እንደሚቀጠቅጡት ካየህ አይሲስና ይህንን በደል ለመቃወም የወጣው ህዝብ አይታል አይሲስ የፈጸመውን በንጹሐን ሰዎች ላይ የፈጸመውን በደል ተቃውሞ የወጣ ህዝብ ነው። ይህንን በደል በመቃወም የወጣውን ህዝብ ልክ እንደ አይሲስ ምንም መሳሪያ የያዘ ባዶ እጁን የሆነ ጤነኛ ህብረተሰብ እንደዛ ሲቀጠቅጡት ስታይ አይሲስ ምንድን ነው ብለህ ቁጭ በለው እኮ ስጠይቅ፣ አይሲስ ከዝመና ጋር የተጣላ ከዘመናዊነት ጋር የተጣላ ዘመናዊነት ማለት ደግሞ የሰው ልጅ መብት፣ የሰው ልጅ እኩልነት፣ የሰው ልጅ ፍትህ ፍላጎት ማርካት ማለት ነው። ዘመናዊነት ማለት ሌላ ነገር አይደለም። ዘመናዊነት ማለት ክራባት መልበስ አይደለም። ዘመናዊነት ማለት ከፈረንጅ ሀገር የሚገኝ ሱፍ መልበስ አይደለም። ዘመናዊነት ማለት የሰው ልጅ መብት ማወቅ ማለት ነው። የሰው ልጅ ክብር ማወቅ ማለት ነው። የሰው ልጅ የፍትህ ጥማት ማወቅ ማለት ነው። አይሲስ ይህንን ነው ሊረዳ የማይችል። አይሲስ ዓለምን ወደዛ ጨለማ ዘመን መክተት የሚፈልገው የሰው ልጅ እየተሻሻለ እየዘመነ ብሄደ ቁጥር መብትን፣ እኩልነትን፣ የሴት እኩልነት ሲሆን ሁሉም አይነት እኩልነትን የሚፈልገው ፍላጎት ለማስቆም የሚያደርግ የእብዶች እንቅስቃሴ ነው። ወያኔን ትናንትና እዛ ቪዲዮ ላይ እኮ ስታየው በምንድን ነው ከአይሲስ የምንለየው? ቆንጨራ ስላልያዘና በጥይት ስላልገደለ ነው እንጂ ኢኖሰንት ሲሆንም በጣም ሰላማዊ ሰዎችን ወጥተው መብት ይከበርልን ያሉ ሰዎችን እኮ ነው እንደ ባር ሲቀጠቅጣቸው የቆየው። ስለዚህ እኮ ነው በፍጹም ከስልጣኔ ጋር የተጣሉ ፍጹም ኋላ ቀር የሆኑ ሰዎች ናቸው እቺን ሀገር እየገዟት ያሉት፣ እቺን ሀገር በፍጹም ጨለማ ውስጥ እየከተቷት ያሉት። ለዚህ ነው የኢትዮጵያ ሕዝብ በምንም አይነት ለእንዲህ አይነት ፍጹም አገር ላዋረደ ራሱ ተዋርዶ አገር ላዋረደ ኋላ ቀርና የጨለማ ዘመን ስልስቅና ይዞ የሚገፋ ስርአት ጋር የሚደረገውን ትግል በፍጹም ለአንድ ቀን ወደኋላ ኋላ ማቆፍ የለበትም ነው ምድ መታገል እና ይህንን ስርአት አስወግደን ለኢትዮጵያውያን የሚመጥን እኩልነትን የሚያውቅ ስልጣኔን የሚያውቅ የሰዎችን ህይወት ማሻሻል የሚችል ስርአት መፍጠር መቻል አለብን በጋራ እንደ አገር ነው። ስለዚህ የሚደረገው ትግል ቅዱስ ትግል ሁሉም ሰው መታገል ያለበት ትግል ነው ነው ዶክተር ብርሃኑ ለመሆኑ እናንተ እንደ ፓርቲ እንደ ግንቦት ሰባት ወይም ደግሞ አሁን እንደ ተፈጠረው ግንባር ኢትዮጵያ ውስጥ ካሉ ፓርቲዎች ጋር ተቃዋሚ ፓርቲዎች ጋር ያሏችሁ ግንኙነቶች፣ በጋራ የምትሠሩባቸው መድረኮች ወይም አሰራሮች አሉ እንዴ? የሉንም። ምንም በመንፈስም አይደል ነፃነት የሚፈልግ የአገር ውስጥ ሆነ ውጭ ሀገር ሆነ መሳሪያ የያዘ መሳሪያ አልያዘ ሁሉም ነፃነትና ፍትህ እኩልነትን የሚፈልግ ሁሉ የሚያደርጋቸው እንቅስቃሴዎች ተወራራሽ ስለሆኑ አንድ ይመስሏል። እንደ ድርጅት ነው ይመስሉ ነው። ለነፃነት የሚደረግ ለእኩልነት የሚደረግ ለዲሞክራሲያዊ ጥራት የሚደረግ ትግል በምንም መልኩ ይታገል በምን መልክ እንታገል በሚለው ባለው ልዩነት እንዳለ ሆኖ በአመለካከት ደረጃ ኢትዮጵያ የት ድረስ የእኩሎች ሀገር የነፃነት ሀገር ትሆን የሚለው ላይ ትንፋሳዊ ስለሚያደርጉ ነው እንጂ የሚያገናኛቸው ምንም በድርጅት ደረጃ የሚያገናኘን ምንም ነገር የለም። እኛ በሰላማዊ መንገድ በሰር በምርጫ ላይ ተወዳደር እናሸንፋለን ብለው የሚታገሉ ናቸው። እኛ ደግሞ ወያኔ በምንም አይነት በምርጫ በሰላማዊ መንገድ አይለቅም። ስለዚህ በሌላ መንገድ መሞከር አለብን ብለን የምንሞክር ሰዎች ነው። ምንም የሚያገናኝ ነገር፣ ትንሽ ጉሙን ጸዳ ለማድረግ ያህል በኢትዮጵያ ውስጥ የሚካሄዱ የተቃውሞ እንቅስቃሴዎችን እንደግፋለን ማለት አንድ ነገር ነው። ነገር ግን ግንቦት ሰባት በአካል ኢትዮጵያ ውስጥ ለእንደዚህ አይነት ትናንትና እንደተፈጠሩት ያሉትን የግጭት ሁኔታዎች ያመቻቸበት፣ ያደራጀበት፣ የመራበት ሁኔታ አለ። እኛ አርበኞች ግንቦት ሰባት እንደ ድርጅት ይሄ ትግል ሁለንተናዊ ትግል ነው ብለን ነው የተነሳ ነው። ከበፊት ጀምሮ አቋማችን እንታውቃለ። ይሄ ትግል የአንድ አይነት ትግል ብቻ አይደለም። ይሄ ትግል ሁሉ አይነት ሁሉም አይነት ትግል ነው። በሁሉም መልኩ ነው ይህንን ስርአት እንገጥመው። በፕሮፓጋንዳ እንገጥመዋለን፣ በህዝባዊ እምቢተኝነት እንገጥመዋለን። አይ የለም ከአገል ጉልበት አላውቅም ካለ በሱም እንገጥመዋለን። የድርጅታችን አቋም ምንም አይነት የኢትዮጵያ ህዝብ የሚያደርገው ትግል ውስጥ አለን። ምንም ጥርጥር አይኖራቸውም። በሁሉም አይነት ትግል እኛ የምንመራው ላይሆን ይችላል። እኛ በቀጥታ አደራጅተን እንትን ምናደርገው ላይሆን ይችላል ሊሆንም ይችላል። ያ አይደለም ጥያቄ። በሁሉም መልክ ነው የምንታገለው። ወያኔ ይህንን በደንብ እንዲያውቁት ያስፈልጋል። እንደ ኢትዮጵያ ይህንን በደንብ እንዲያውቁ እንፈልጋለን። ዶክተር ብርሃኑ ነጋ የግንቦት ሰባት ሊቀመንበር፣ ለማብራሪያውና ለጊዜው በጣም አመሰግናለሁኝ። በጣም አመሰግናለሁ ሰለሞን ደናምሽው። ከዛሬ ነገ ተያዝን ተጋዝን ተገደልን በሚል ፍርሃት ውስጥ የሚገኙ ኢትዮጵያውያን ዛሬስ እንዴት ይሆን የዋሉት? አዲስ አበባ ወደ ሁለቱም አካባቢዎች ደውሎ ነበርና ሊቢያ ውስጥ ማለት ነው። አንደኛው አካባቢ ያገኘው ኢትዮጵያዊ በከፍተኛ ድንጋጤ ውስጥ ነበር። እንዴ ነው ሰላም ነኝ፣ ሰላም ነኝ። ሰማኝ ወይ ሰማሉ አውራኝ ይኸውልህ እኛ ውስጥ ነን። አሁን መጠውብናል ተይዘናል። ስለዚህ ስልካችንን እንዳታስቀማን ማለሽ እኔ ሚስኮል አረግላለሁ ሲወጡ። አረ እሺ ምን እንደ ከበዋችሁ ነው? አዎ ይዘውናል፣ በቃ ይሄ ሂደናል። ወደ እንትን እየወሰዱን ነው ወይደው ወደላሉ። የት ነው የሚወስዷቸው? ትንሽ ንገረኝ። ወደ እስር ቤት። እስር ቤት መሰለኝ። እንዴት አገኙ? እንዴት አገኙዋቸው? ቤት ውስጥ፣ መኖሪያ ቤት። መኖሪያ ቤት። ኦ ማን ጠቆሙባችሁ እንዴ? ኑ አይ ይታወቃል። ሀበሻ ቤት እኮ ይታወቃል። ያው ስንወጣ የሚወጣ ሰውም ያው ሰፈሩም ይታወቃል። ሁላችሁን ነው የሚወስዷችሁ እንዴ? ሁላችንም ነው የቀረ፣ ሴቶቹም በሙሉ አሁን፣ ትላንት ያወራሁት ነብሰ ጥሯስ እንዴት ነች? ሁሉም አብረና ያለን አብሮ ነው። በሌላ ሴቶቹ ያሉት በሌላ እንትን ነው፣ እኛ በሌላ ነው። አይ አሁን ይሄን ያላችሁበትን እኮ እንድናስተላልፍና እንድናሰማ ነው አለ ሰው ምንም። አሁን ወዴት እንደሚወስዱ የምናውቀው ነገር የለም። ቆይተ በኋላ ቆይተን ደውልላችሁ እንዴ በቃ ከተቻለኝ አነሳልሃለሁ። ሰው ካለ አላነሳለም። ቅር እንዳይል። አይለኝም ግን ምን መሰለህ፣ እኛ ባስተላለፍን ቁጥር መቼም ከተባበሩት መንግስታት ከሌላም ሆነ ሰው ሊደርስላችሁ ይችላል። የእኛ ድምጻችሁን ማሰማታችን አትጥሉት። እሺ እሺ፣ ችግር የለም በቃ ቆይ ቆይ። አሁን እኔ ሚስኮል አረግላለሁ። አይ ይኸው ነው ምን ደርስበትም ቦታ ሌላ ስልክ ነው ይሄ ስልክ አይደለም። ደውልላለሁ እሺ ሚስኮል አድርግልኝ እና ሳውቀኝ፣ አኛ ሚስኮል ማያረጋው ሚስኮል አድርግልኝ። አይዟችሁ፣ አይዟችሁ፣ እግዚአብሔር ከእናንተ ጋር ይሁን። አይዟችሁ። አሜን፣ አሜን፣ አሜን። እዚያው ትሪፖሊ ያሉት ጋር እንቆይና ቀጥለንም በሌሎች አካባቢዎች ወዳሉት እናመራለን። እንዴት ናችሁ ዛሬ ምን እንዴት ነን ያው እንግዲህ በጣም እኔ እግዚአብሔር ያው ከዚህ ሀገር ያው አስቦን ያውጣን እንጂ በጣም አስቸጋሪና አስከፊት ላይ ነው ያለ ወደ ኢትዮጵያ ለመመለስ ሁኔታዎች አላመቹም መንግስት ሊመለሱ ይችላሉ ማለቱን ሰምተናል ቤንጋዚ ከየት ማለት ነው እየተደውዬ እጠቀይቃችኋለሁ ማንም ሰው እስካሁን ድረስ ሰላም ያለ ሰውለን መመዝገብ ምናምን አለባችሁ የሚል ነገርም ሰማለሁና ካልተመዘገባችሁ ምናልባት መንግስት አይወስዳችሁ እንደሆነ በማስ ሚዲያ እንደ አንድ መንግስት ማለት ነው እንዲህ አይነት ቦታ ሄዳችሁ ተመዝገቡ ብለው ወይ በሬዲዮ በኢትዮጵያ ሬዲዮ አላስተላለፉም፣ ወይ በእናንተ ሬዲዮ ደግሞ አላስተላለፉም። ሰው እኮ እዚህ ያለው ማለት ነው ይህ ታይቶ ነው ሂዶ የሚመዘገበው። ግን ለማንኛውም ትሄዳላችሁ ሆይ፣ ተመዝግባችኋል አልተመዘገባችሁም የሚል ምን ጥያቄ ምንም አልመጣላቸውም። አንዳንዱ ሰው ማለት ነው ቤት ውስጥ ተሽጎ ተደብቆ እኮ ነው ያለ። ስለዚህ ሰው አንድ ወይ በኢትዮጵያ ሬዲዮ ጣቢያ ቢተላለፍ ወይ በቪኦኤ ቢተላለፍ ማለት ነው ሰው ያን ቦታ እንደምንም ቢያዝም ቢሞትም ማለት ነው ሂዶ እጁን ይሰጠዋል እዛ ወይ ደግሞ ይመዘገባል። አንድ የኢትዮጵያ መንግስት የሆነ ቦታ አላዘጋጅም። የውጭ ዜጋ ደግሞ ማለት ነው የሆነ ቦታ ያዘጋጁለት ለሰው የለም። ግን ወደ ሀገራችሁ የሚፈልጉት አሉት። እንደውም ሲናገሩ ማለት ነው በሬዲዮ የሚፈልግ ሰው ወደ ሀገር ቤት መግባት ካለ እንወስዳለን ብሎ ነው አምባሳደሩ ከካይሮ ሲናገር እኔ ያዳመጥኩት። ስለዚህ ህዝቡ እዚህ ያለ ህዝብ ራሱ ማለት ነው በጣም ለኢትዮጵያ መንግስት ተቆጥቶ ነው ያለ። ለምን ይህን ያህል የኢትዮጵያ ህዝብ እምባውን ያፈሰሰ ለዜግነቱ እንደዚህ እያለ መንግስት ማለት ነው እዚህ ያለው ለዜጋው ማለት ነው ችላ ማለቱ፣ እኔ ምን አይነት መንግስት ሀገር ተቆጣጥሮ እንዳለ እኔ አላውቀውም። አምባሳደሩ የሚፈልግ ካለ ሊመለስ ይችላል ማለታቸውን ከሰማችሁ ምን አደረጋችሁ እናንተ? አምባሳደሩ መፈለግ አለ እንጂ ያው የሚፈልግ ሰው ወደ ሀገር ቤት ለመግባት ማለት ነው፣ የት ሄዶ ነው የምመዘገበው? ቦታው የት ነው? እሱ ነው እንዲህ እንዲህ አይነት ቦታ ብሎ ቦታውን ብጠቅስ ሰው ይዞ እጆ እዛ እዚህ ሀገር ያለው ማለት ነው። ሰው ታፍኖ ነው ያለ እንጂ፣ ወይ እንደ ሱዳን ወይ እንደ ያለ ዲሞክራሲ ያለ ሰላም ያለ ቤት ሀገር ሰው ተንቀሳቅሶ አንድ ኢንፎርሜሽን ለማግኘት አይችልም። ሰው የሚገናኘው በስልክ ቁጥር ነው። ያላችሁበት አልመጡም ወይንም አልጠየቁም ወይም ሌላ ሰው አላኩላችሁም ነው የምትለኝ? ሰው የለም። እስካሁን ያየን አንድ ነገር የለም። ስንት ቀናችሁ ነው እናንተ? አሁን ዛሬ ሀሙስ ነው። አዎ፣ ስንት ቀና? አዎ፣ ያ ነገሩ ከተፈጸመ ወዲህ ማለት ነው። ሰዎች ከታረዱ ወዲህ፣ በቃ ሁሉም ሰው ማለት ነው ተደብቆት ነው ያለ። አሁን ወደ አምስት ቀን እንሆናለን። መስመር ከዱባይ እየደወሉልኝማ እንደሆነ እንጂ እጠብቃለሁ። አውራ አውራው ስቴት ትችላለህ። ሆልድ አርጎ እሺ አሎ ተመለስክ። ማን ማን፣ እንዳንተው አይነት ሰው ኢትዮጵያኖች ናቸው ወይንስ ሌላ ነው? ከዚህ ጋር የተያያዘ ነው ወይ ማለቴ ነው። እኛ ያለን ይበቱ ነው። ታያየ ጠየቀች ይሁናት። ከዱባይ ከዱባይ። አላውቃትም። ለምን አትጠይቅም? ምናልባት የመንግስት አካል ከሆነች ወይም ከሆነ አይደለችም። እሷ ስልክ ቁጥር ማለት ነው በፌስቡክ ላይ አይታ ነው የደወለችልኝ። ላይ ነው ያላችሁት እኛ ደግሞ ለእናንተ ማለት ነው ምን ማድረግ ይገባናል አለች። አረ እሺ ዱባይ ያሉ ኢትዮጵያኖችም ስለ እናንተ እያሰቡ ነው ማለት ነው። መልካም ነው ይሄ። አላውቃትም እንዲያው ምግብ ምናምን ታገኛላችሁ። በቀደምም እሱን አንስቼብህ ነበረ። ምግብ አሁን ቅድም ማለት ነው ልጆች ጠዋት ሳይነጋ የሆነ ሊቪ ያለ በጣም እየተባረከ ማለት ነው ለዛ ላይ ቢ ሳንቲም ሰጠን። እሱ ራሱ ማለት ነው ለራሱ ይፈራዋል። ደብቆ አምጥቶ ሰጥቶ ነዴ አንድ ሰው ወዲና ወዲህ እንዳትበሉ ከወጣችሁት ለእኔም ለእናንተም ቆንጆ አይደለም ብሎ ነው ሂዶ ወጥቶ የሄደ አሁን ያለው ሁኔታ ምንድን ነው? እዛ አካባቢያችሁ ከተማ ውስጥ ከተማ ውስጥ በቃ ሰውም ማለት ነው እየያዙ ከዛ በኋላ ወደ እስር ቤት ነው በቃ። እና ሴቶች ራሱ ማለት ነው አሁን ኮንትራት የመጡ አንዳንድ እንትኖች አሉ አይደለም። ይሄ ቆሻሻ ምናምን ልጥሉ ወደ ውጭ ሲወጡ ዛሬ ጠዋት አንድ ቦታ ላይ ማለት ነው ሁለት ሴቶች ናቸው የተያዙት። የት እንደወሰዱ አላውቅም፣ እየወሰዱ ግን ማለት ነው እስር ቤት ነው የሚከቱት የሚባል፣ በቀደም የተያዙትን ወሬ ሰምቼ። አሁን ሁኔታው ታዲያ ምንድን ነው? ተኩስ ምናምን አለ ግርግር። አሁን እኛ አካባቢ በቀደም ያው እሱ እነሱ ስቶክሱ ማለት ነው። ከዛ ወዲህ ግን የለም። ግን ከእኛ ሻሪ ዳሸር የሚባል ቦታ አንዳንድ ቦታ ላይ ማለት ነው ጦርነት አለ ተኩስ። አዲሱ ቤንጋዚም በጭንቅ ላይ ያሉ አግኝተዋል። አሁን መሄድ አንገቢ ነው ያለኝ። ቤቶች ነው ያለኝ እንደውም ወደ ሀያ ምን አመነ ልጆች ልጅት እያለ ነው እንደውም ተሰባስበ ነው አንድ ቦታ ቁጭ ብለህ ነው ያለኝ። በእውነት ለምን አንድ ላይ ሆናችሁ ምንድን ነው? ለአሁን እዚህ ተወጣ ከእዚህ ሀገር አሁን ቻዲ ኔጀር ስላል ስለኛ አንተ ፓስፖርት ስላሉ ቻዲዎቹ ስራ ይሰራሉ ምንም እንይዙ ሰው አለ አ የቻዲ ዜጎች ምንም አይሆኑም። የቻዲ ዜጎች ምንም አይሆኑም። እነሱ እዚህ ኤምባሲን ስላለ ምንም አይሆኑም ብዙ ጋር ደግሞ አሁን በዚህ ቅርብ ጊዜ እኛ ልጅ ተካተሉ በኋላ ማለት ነው። ማንኛውም ሰው ከወጣ ኢትዮጵ ኢትዮጵ ምናምን እያሉ በቃ እያስጨነቁን ከቤት መውጣት አንችልም። ሁሌ ደግሞ ተኩስ ደግሞ እንደቀጥሌ ነው ያለው። አሁን ማጊዛና መውጫት ትሪፖሊም እንደዚሁ ተኩስ ማታ ማታ አለ ብለውኛል። እዚህ ቤንጋዚም አለ እንዲሁ ተኩስ። ቤንጋዚ ደግሞ የመጀመሪያ ነው እስ አስራ አንደኛ ወር ጀምሮ እስካሁኑ ምንም አሁን ታሽጌ ነው ያለን። አሁን ስልክ የናንተ ስልክ ሀቅ ነው እንጂ እስካሁኑ እስካሁኑ ማለት ነው አስራ አንደኛ ወር ጀምረ እስካሁኑ ምንም ነጻነት የለንም እኛ ልጆች አሁን ኮፌያ ልባል አለ እስር ቤት እዚያ አሁን ቢያንስ ወደ ሀያ ምናምን ጠጋ ልጆች አሉ እስር ቤት ማለት ነው የመውጣት የመጨረሻ ቻንስ ከሌላ ከቤት አንወጣም። አጋጣሚ ከጠዋቱ አስራ ሁለት ሰዓት ወጥቴን ወረፋ ይዜን ዳቦ ይዜን ገባለ ወደ ቤት። አንድ ሰው ልክም አለ እሱ ራሱ ቋንቋ የሚችል ሰው አንድ ሰው አንወጣም። በጣም አሁን መጨረሻቸው ወደት እንድንድ ራሱ ግራ ግብት ብሎ ነው ያለን። በ እስከ መቼ ነው እዛ ቤት የምትቀመጡት? አለ ምንድን ነው መፍትሄው የምትሉት? ወይም ምን ምን እንዲደረግ ታስ ትፈልጋላችሁ? እና ከእናንተ ነው መፍት የምንፈልገ። አሁን የኢትዮጵያ ኤምባሲ ከመስሪ ማህመድ ምነው ነው ምን ብባለው በቴሌቪዥን የሱ ስልክ ተሰራጭቶ ነበር። እንደውል አነሳም አንዳንድ ከማ አንስቶ ዝም ይላል በቃ። የኔትወርክ ጉዳዩን እንጃ፣ ብቻ ትላንትም እኔም ሞክር ያለሁ ዛሬም ሞክር ያለሁ፣ ስልኩ አይነሳም። አንዳንዴ ይነሳና እንዳልከው ድምፅ አልሰማም። ለማንኛውም አገራቸው መሄድ የሚፈልጉ ኢትዮጵያውያን ካሉ መሄድ ይችላሉ፣ እንረዳለን ብለዋል። እንግዲህ እሱ እናንተ ጋር ደርሷል ይሄ መረጃ፣ ይሄ ኢንፎርሜሽን፣ ይሄ መረጃ እኛ ጋር ደርሰናል። ልክ እንደደረሴው ላ እዚህ ጋር ከማቃጠል እዚህ ጋር ቤት ተቃብረ ከምንቀመጥ ማለት ነው አሁን አንዳንዶቹ አለ አሁን ፍጡር ሴቶችን እኛ ጋር አሉ፣ ስራ ቦታ እያሉ አሉ። እዛ ስራ ቦታ ደግሞ አስርቶ ብሩም አይሰጡም። ስንትና ስንት ብታ ውረድ አለ አሁን። ይሄ ስልክቱር ዝም ብሎ ለማረጃ ብሎ በቲቪ ሰጡን እዛ ከዛ ቀን ጀምረን የደወል ነው ያለ ምንም ስልኩ አነሳም፣ ቁም ነገር አወራንም። እንጃ ብቻ ከኢትዮጵያ መንግስት የሚረዳን አይመስልንም። እንኳን እናንተ ብቻ ልታደረጉ አርጉ እንጂ ሊቢያ ውስጥ እስላማዊ መንግስት ነኝ በሚለው በዚህ የሽብር ቡድን ከተገደሉት መካከል አንዱ ዳንኤል ሀዱሽ ይባላል። ቤተሰብ ወደሚገኝባት ትግራይ ከተማ እንትጮ ስልክ ደውሎ ባልደረባችን በትረስልጣን ታላቅ ወንድሙን ጌታቸው ሀዱሽን አነጋግሮ ነበር። ጌታቸው ሀዱሽ የወንድሙን ዳንኤል ሀዱሽን ሞት እንደሰማ ቤተሰቡ ስለተሰማው ሀዘን ይገልጻል። ብጣዕሚ ሕማቅ አሎ በቃ ፍርዶ ይካአለን በቃ ምክንያቱ ቤተሰቡ በጣም መጥፎ በሆነ ሁኔታ ላይ ነው የሚገኘው። ከቤት ወጥቶ የማያውቅ ልጅ ነበር። ከቤት ወደ ትምህርት ቤት ብቻ ነበር የሚንቀሳቀሰው። በመሆኑም ስለ አወጣጡም ሆነ ስለ አጠቃላይ ሁኔታው መረዳት አቅቶታል ቤተሰቡ። በጅማ ዩኒቨርሲቲ ኮምፒውተር ሳይንስ ተምሮ አምና ነበር የተመረቀው። ስራ ለመቀጠር ያፈላልግ ነበር። ከዚያም ከአንድ ጓደኛው ጋር ጠፍቶ ሄደ። አንድ ሰው በሁለት ወራት ውስጥ እንዴት ሊጠፋ እንደሚችል ግራ ይገባል። እዚህ ብዙም አልተሳካልኝም፣ አንዳንድ ውጭ ያሉት ጓደኞቼም ስልክ እየደወሉልኝ ነውና ወደ ውጭ ሀገር መውጣት አለብኝ ይህል እንደነበርና ወንድሙ ጌታቸው ሀዲሽ ተው ቢለው እንዳልሰማ ይናገራል። ታዲግር ትባህል ሕዚ አለኹ ረብሓ የብላ ንስሪ ያለ በቃ ከይዳ ለና ዓርከ ይሆን ድግሪውን እንደሆነ አግኝቸዋለሁ እንደምታየው ዋጋ የለውም ጓደኛይም አለ አብሬው እሄዳለሁ አለኝ። ወደ መቀሌ እሄዳለሁና ገንዘብ ስጠኝ አለኝ። የተወሰነ ገንዘብ ሰጠሁት። ከዚያም ሁመራ ሄደን በማህበር እንሰራለን ሲለኝ ሻልኩት። ተጨማሪ ገንዘብ ላክልኝ አለኝ። ወደ ውጪ መውጣቱን እንደተወው ነበር የተረዳሁት። ከዚያ በኋላ ሱዳን ገባሁ የሚል መልእክት ላክልኝ። ዳንኤል ሐድሽ መገደሉን የሚያሳየውን ቪዲዮ በኢንተርኔት ያየው የአስር አስር ዓመት ዕድሜ ወንድሙ እንደሆነ ጌታቸው ሐድሽ ገልጿል። በሌላ በኩል ደግሞ ሊቢያ ውስጥ በአሰቃቂ ሁኔታ ከተገደሉት ክርስቲያን መካከል ሶስት ኤርትራውያን እንደሚገኙባቸው ጀሩዝለም ፖስት የተባለው የእስራኤል ጋዜጣ ዘግቧል። ሦስቱ ኤርትራውያን ስደተኞች ከእስራኤል የሄዱ እንደሆኑ ጋዜጣው ጨምሮ ገልጿል። አንድ ሃትላይን ፎር ሬፊጂስ ኤን ማይግራንትስ የተባለ ስለ ስደተኞችና መጤዎች ጉዳይ የሚከታተል ቡድን ከሶስቱ ኤርትራውያን አንደኛውን ዘመዶቹና አብሮት በእስራኤል እስር ቤት የነበሩ ኤርትራውያን እንደለዩት ጋዜጣው ጠቅሷል። ከተገደሉት መካከል አንድ ሌላ ኤርትራዊ ውን ደግሞ በአውሮፓ የሚኖሩ ወንድሙ አረጋግጦልናል።